ጤናና አካባቢ በሦስት ሰዎች ተነሳሽነት ሰብአዊነት የተላበሰው ሥራ የተጀመረው የዛሬ 12 ዓመት ነበር። ወደ አገር ቤት በሄዱበት አጋጣሚ ኤችአይቪ ኤድስ ወላጆቻቸውን የቀማቸው ልጆች ያሉበትን አስከፊ የኑሮ ሁኔታ መመልከታቸው ለዚህ እንዳነሳሳቸው ይናገራሉ። እርግጥ ነው ሀገር ሀገር ነውና ለወገኖቻቸው ከዚህ አቅማቸውን ለማድረግ ቃል ተገባቡ። በዚህም አላበቃም። ወደ ጀርመን ተሰደው የስደተኛ ማቆያ ጣቢያ የሚገኙና ተመሳሳይ ድጋፍ የሚያስፈልጋቸው መኖራቸውን መረዳታቸው እቅዳቸውን አሰፋው። ግን አልተበገሩም። ሶስት ሆነው ብዙዎች ካልተስማሙ በቀር ሊያከናውኑት የማይችሉትን አርአያነት ያለው ስራ ሰርተው ዘንድሮ ለሽልማት በቁ። ጤና ይስጥልኝ! የዝግጅታችን ተከታታዮች እንደምንሰነበታችሁ፣ በሶስት በጎ ፈቃደኞች የሚንቀሳቀሰው የህብረት ክንድ በኤድስ ላይ ማህበር ወይም በጀርመንኛው ገማይንዛመር አርም ጌገን ኤድስ ኤፋው ያለምንም የገንዘብ ድጋፍ በሰብአዊነት ላበረከተው ትርጉም ያለው አገልግሎት ባለፈው ግንቦት ወር ነበር በፌዴራል ጀርመን የጤና ጥበቃ ሚኒስቴር የተሸለመው። ምን ሰራ? ለሌሎችስ አርአያነቱ? ለጥቂት ደቂቃዎች አብረን እንቆይ። ባለፈው ቅዳሜ ዕለት ነበር የህብረት ክንድ በኤድስ ላይ ማህበር የተመሰረተበትን 12ተኛ ዓመትና እዚህ ጀርመን ሀገር ከሚንቀሳቀሱ 100 ፕሮጀክቶች ጋር ተወዳድሮ የተሸለመበትን ደስታ ከደጋፊዎቹ ጋር በመሆን ያከበረው። በዝግጅቱ ላይ የኑረንበርግ ከተማ ከንቲባ ወኪል ተገኝተው ንግግር ያደረጉ ሲሆን ለኤች አይቪ ኤድስ የምክር አገልግሎት የሚሰጠው የጀርመን ማዕከል የኑረንበርግ ኃላፊ ካተሪን ሽትሮሆፈርም በሽታው በጀርመን የሚገኝበትን ሁኔታም አብራርተዋል። በተደረገው ገለጻ መሰረትም ስደተኛ ማቆያ ጣቢያ ሲገቡ ምርመራ ተደርጎላቸው ኤች አይ ቪ በደማቸው ውስጥ የሚገኝ ቁጥራቸው ቀላል አይባልም። ከእነሱ መካከል ደግሞ የኢትዮጵያውያኑ ቁጥር ሚዛን የሚደፋ መሆኑን በቀረበው አንድ ማሳያ መረዳት ይቻላል። ይኸውም በቅርቡ ምርመራ ተደርጎላቸው ኤች አይ ቪ ተህዋሲ በደማቸው ከተገኘ 38 ሰዎች መካከል 13ቱ ኢትዮጵያውያን መሆናቸው ተገልጿል። እንዲህ ያለው ማህበር በመኖሩም የማህበሩ ሶስት አባላት በየጊዜው ወደ ስደተኛ ማቆያ ስፍራው ምግብ አዘጋጅተው በመሄድ ቡና ተፈልቶ ከጥገኝነት ፈላጊዎቹ ጋር በሚኖራቸው ቆይታ ስለ ምርመራው አስፈላጊነት፣ ስለ በሽታው መተላለፊያ መንገዶችና መከላከያ ስልቶች ይነጋገራሉ ኤች አይቪ በደማቸው እንደሚገኝ ያወቁትን ደግሞ መድኃኒት የሚያገኙበትን መንገድ መምራትና ማበረታታቱ ትልቁ ተግባራቸው ነው። የህብረት ክንድ በኤድስ ላይ ማህበር ሐሳብ ጠንሳሽ እና ላለፉት አስራ ሁለት ዓመታትም ጊዜያቸውን በበጎ ፈቃደኝነት ለዚህ ተግባር ያዋሉትን የዘንድሮውን የፌዴራል ጀርመን የጤና ጥበቃ ሚኒስቴር ተሸላሚዎች ከቅዳሜው ዝግጅታቸው በኋላ አረፍ ብለው ስላከናወኑት ተግባር አነጋግሬ ነበር። ስማቸውን በማስተዋወቅ ይጀምራሉ። ገነት የማነ፣ ዮናስ ብዙነ፣ አህመድ ሲራጅ። እንግዲህ ኃላፊነታችሁ? ዮናስ ሊቀመንበር፣ አህመድ ምክትል፣ ገነት ደግሞ ገንዘብ ያዥ እና ጸሐፊ። መልካም። በጀርመን ውስጥ አብዛኛው ህብረተሰብ ብዙም የሚንቀሳቀስ አይመስልም ነበረ። እስቲ አጀማመሩን ባጭሩ ከሶስት አንዳችሁ ግለጹልኝ። የማህበራችን አነሳስ የዛሬ 12 ዓመት ማህበሩ የተመሰረተበት ቢሆንም ከዛ በፊት ነው። በተለይ ሶስታችንም በጣም ተቀራርበን ብዙ የአገር ጉዳዮች ስለ ወገንም ንወያይ ስለነበረ በዚህ ላይ አልፎ አልፎ በኤች አይ ቪ ኤድስ ወላጃቸውን ያጡ አገር ቤት ያሉ ሰዎችን በተናጠል እንረዳ ነበር። በጋራም ሆነን በትንሹ እንረዳ ነበር። ይህንን ግን ኮኦርዲኔትድ በሆነ መልኩ ለመስራት አንድ ማህበር መስርተን መንቀሳቀስ እንዳለብን አመን ሲያሳልፍ ይህንንም ማህበር መስርተን ከዛ በኋላ ኢትዮጵያ ውስጥ ወላጅ አልባ ለሆኑ ወጣቶችም ለመርዳት ፈልገን ይህንንም ከዛ ጊዜ ጀምሮ አደረግን። በመተዳደሪያ ደንባችን ላይ ባለው መሰረትም እዚህ ላሉትም ደግሞ በማስተርጎም የታመሙትን በመጎብኘትና ወደ ሆስፒታልን በመውሰድ እንዲሁም ደግሞ የመከላከሉም ስራ ላይ በመሳተፍ ጥረት እያደረግን ይህን ሁሉ ዓመት አሳለፍን ማለት ነው። ሽልማት ያገኘንበትም ፕሮጀክት ሲንዶርፍ ባለው ትልቁ የስደተኞች መቀበያ ጣቢያ የሚመጡትን ኢትዮጵያውያን በማማከር እንዲሁም ደግሞ ስለ በሽታው በመንገር ባደረግነው ተሳትፎ ከብዙ ድርጅቶች ጋር ተወዳድረን በጀርመና አቀፍ ያሸንፍ ነው ነው። ይህንን ይመስላል ማለት ነው እንቅስቃሴያችን። ህገነት ወደ አንቺ ልምጣ። በዚህ ሀገር ሰውን ቀርቦ ችግሩን ተረድቶ መርዳት ቀላል ነገር አይደለም። ማህበሩን መስርተን ስራ ስንጀምር ከባድ መሰናክል ነበር የገጠመን። ምክንያቱም ሰዎች ፈሩን። ምክንያቱም በኢትዮጵያ ውስጥ ባለው መገለል አስከፊነት ይዘው ስለሚመጡ እዚህ እምነት ኑሯቸው ወደ ህብረተሰቡ መግባት አይችሉም ነበር። በኋላ ግን ሲያዩን አመኔታ ኖራቸው፣ በተለይ ሴቶች ብዙ ጊዜ ከወንዶቹ ይልቅ እኔ ስለመቀላቸው ያው ይደውላሉ፣ እንገናኛለን። ያም በሚያዩበት ሰአት እኛ ሳንሆን እራሳቸው ደውለው ችግራቸውን ይነግሩናል። ሐኪም ቤት እንወስዳለን መድኒቱን እንዲከታተሉ እና እናደርጋለን በዚህ መልኩ አመርቂ ውጤት አግኝተናል። እንግዲህ እናንተ የህክምና ባለሙያዎች አይደላችሁም፣ ግን ምክር አገልግሎት ለመስጠት ሰዎች ለምርመራ እንዲነሱ መድኃኒትም ለመውሰድ እንዲደፍሩ ለማበረታታት መቼም፣ መነሻ ይኖረዋል። አህመድ ማህበሩን እንዳቋቋመን እዚህ ጀርመን ሀገር የኤች አይቪ ኤድስ የመማክርት ቢሮ ማዕከሉ ትልቁ ሲኑርንበርግ ነው ያለው። ከእነሱ ጋር ነው የመጀመሪያ ግንኙነት የፈጠር ነው። እነሱም በደስታና እጃቸውን ዘርግተው ነው የተቀበሉን። ይህንንም ያደረግ ነው ልምድና የመማክርት ስራ እንዴት አርገን እንደምናደርግ በዛ ማዕከል ውስጥ ለሶስት ወሩ ያህል ኮርስ ተሰጠን። ሶስት ወር ብቻ አይደለም፣ በየአመቱም እንደዚሁ ስልጠና ይሰጡናል። ተሳትፈን እዚህ ድረስ ደርሰናል። ዶክተሮች አይደለንም፣ ግን ለዚህ ችግር ትልቁ የሚያስፈልገው አንድ ሰው እንደ ሰው ማለት ነው። ከዛም እንደ ኢትዮጵያዊ የሞራልና የሰብአዊነት ፍላጎት ከውስጥ መኖር ነው። የእኛ የመጀመሪያ እንትናችን ሞራል ነው እና ሰብአዊነት ነው። ይህን ያነሳሳል። ብዙ ጊዜ የሚታወቀው እንዲህ አይነቱን ማህበር አቋቁመው የሚንቀሳቀሱ ወገኖቻችን ከተህዋሲው ጋር የሚኖሩ ናቸው። የእናንተ ይለያል? ዮናስ። አዎ ትክክል። ዋናውም አላማችን የነበረው ስለ ኤች አይቪ ኤድስ የያዛቸው ሰዎች ብቻ ማውራታቸው መፍትሄ መሆን እንደማይችልና መገለል የሚለውን ደግሞ ማስወገድ ስለሆነ የነበረው ይህንን መገለል የሚለውን ደግሞ ለማስወገድ ኤች አይቪ የሌለበትም ሰው ደግሞ ስለዚህ አርዕስት ማውራትና ይሄም ደግሞ በሽታ ለአንድ ሰው መገለል ምክንያት መሆን የለበትም ለማለት ቫይረሱም የሌለበት ሰው መናገር አለበት የሚል ሙሉ እምነት ስለነበረን ነው እኛ በግንባር ቀደምትነት ለመነሳት አንዱ ውሳኔያችን የሆነው ማለት ነው። ተቀባይነቱ እንዴት ነበር ገነት? ምንድን ነው ዋናው አሁን ወደ ዮናስ ላይ ልጨምርበትና ይህን ነገር ለማድረግ የቻል ነው። በወሬም ደረጃ እንግዲህ በማህበረሱ ውስጥ ስላለን ከኤችአይቪ ያለበት የሚል አሉባልታዎች ሊኖሩ ይችላሉ። ግን መገለልን እየፈሩ ወገኖቻችን መድኒት ሳያገኙ እንዳይቀሩ ነው። በቤታቸው የተቀመጡ ሰዎች ሊኖሩ ይችላሉ። የምንሰማው ብዙ ነገር ስለሚኖር እነሱን ማምጣት መቻል አለብን። እኛ ካላመጣናቸው እነሱ አይወጡም። ይህንን በማለት ነው ዋናው እዚህ ሀገር በተለይ እንድንሰራ ትልቁን እንቅስቃሴ የጀመርንበት። ይህንን በማድረጋችን በእርግጠኝነትን መቶ ፐርሰንት ማለት እንችላለን አሁን ባለንበት ደረጃ ውጤት አግኝተናል። ሰው ነፃ ሆኖ እንዲያወራው፣ በተለይ በተለይ ደግሞ ኤች አይቪ ፖዚቲቭ ያልሆነው ሰው በሽታው ምንድን ነው መተላለፊያ መንገዱ ምንድን ነው የሚለውን ስላወቀ አሁን ሌላውን ሰው ሊያገል አይችልም። በፍቅር አብረን የምንኖርበት ደረጃ ፈጥረናል ብለን ነው የምንገምተው። እንግዲህ አሁን አስራ ሁለት አመት ማለት ረዥም ጊዜ ነው። እንዴት ተጀምሮ ሶስት ብቻ እንደቀራችሁ የማህበራችሁን ደንብ እንደተመለ የተለቀጥኩት የአባላት ክፍያ የሚሉ ነገሮች አሉ። ና እስቲ ስለዚህ ሁኔታ ባጭሩ አስረዳኝ። በእርግጥ ሀሳቡን የጀመርነው ሶስታችንን፣ ማህበሩን ለማቋቋም ደግሞ በዚህ ሀገር ሕግም ቢሆን ከሰባት ሰው በላይ መሆን አለበት። አዎ፣ እና የማህበሩን አባሎች ያው ባለን አቅራቢያ የምናገኛቸውን ይህንን ሀሳብ አወያየ ናቸው ከዛም ፈቃደኛ ሆነው የተመዘገቡ ከአስራ አምስት በላይ ሆን ማለት ነው ሲጀምር እና ማህበሩ ክፍያም አለው። ይሄ ስራ ብዙ ትዕግስት የሚጠይቅ ብዙ ፈተና ያለበት ከራስ ጋር ማለት ነው። እንደገናም ደግሞ ይሄ በትርፍ ጊዜያችን የምንሰራው ደሞዝ የሌለበት ስራ ስለሆነ እንደገና ኮርሱን ተከታትሎ ሶስት ወር ከስራ በኋላ መውሰድ ራሱ ጊዜን መስዋዕትነት ማድረግ ነው። ስለዚህ አባሎቻችን የዚህ አይነቱን ጊዜ መስዋዕት ማድረግ አልፈለጉም ማለት ይከብደኛል፣ ግን እዚህ ተሳትፎ ላይ አክቲቭ ነው ለመስራት አልታዩም። በዚህ ምክንያት የጀመርነው ከአስራ አምስቱ በፊት ነው። ስለዚህ ይህንን ግዴታችንን እኛ በሞራል በሰብአዊነት በራሳችን ህሊና የጀመርነው ስራ ነው፣ እስከ መጨረሻው መስራት አለብን ብለን ወስነን አስራ ሁለት አመት ደርሰናል። እንግዲህ ጀርመን ውስጥ ያሉትን ወገኖቻችንን ብቻ ሳይሆን ኢትዮጵያ ውስጥ ላሉት ወላጆቻቸውን በኤችአይቪ ኤድስ ለተነጠቁ የተነሳችሁበት አላማ ስለነበረ ሁለቱንም ነው አቀናጅታችሁ እየሰራችሁ የማይወ- አገር ውስጥም ላደረጋችኋቸው አስተዋጽኦዎች የተሰጧችሁን ምስክር ወረቀቶች አይቻልም። ብዙ ጊዜ መርዳት የሚቻለው ረጂ ከኋላ ሲኖር ነው። እናንተ ጋር ደግሞ ለሽልማትም የበቃችሁበት ነገር የማንንም እርዳታ ሳይጨምር ነው። እንዴት ነው? እንዴት ይሆን? አድማጮች፣ ምላሹን ሳምንት በዚሁ ሰዓት ለማቅረብ ቀጠሮ እንያዝ። ለዛሬ የህብረት ክንድ በኤድስ ላይ ማህበር መስራች አባላት ጋር ያደረግነው ውይይት የመጀመሪያ ክፍል በዚሁ አበቃ። ስለ ማህበሩ እንቅስቃሴ የሌሎችን አስተያየት አካተንም እንጠብቃችኋለን። ለጊዜያቸው እያመሰገንን እንሰናበት። ሸዋየ ለገሰ ነኝ። ሰላም ሁኑ።